The የአዋሽ ወንዝ ሙላት በኦሮሚያ ክልል አምስት ዞኖች ውስጥ ከአስር ሺህ ሄክታር በላይ ጉዳት ማድረሱን የኦሮሚያ አደጋ መከላከልና ዝግጁነት ኮሚሽን አስታወቀ። በጎርፍ መጥለቅለቁ ከአንድ መቶ ስልሳ በላይ በአዝዕርት የተሸፈነ የእርሻ ማሳ ማውደሙም ተገልጿል። ሙክታር ጀማል ተጨማሪ ዘገባ በየዓመቱ የሚከሰተውን የአዋሽ ወንዝ ሙላት ተከትሎ ከምዕራብ ሸዋ እስከ አርሲና ምስራቅ ሸዋ በአዋሽ ወንዝ ተፋሰሱ የሚገኙ አምስት ዞኖች ውስጥ ጉዳት መድረሱን የኦሮሚያ አደጋ መከላከልና ዝግጁነት ኮሚሽን አስታውቋል። ሊደርስ የሚችለውን አደጋ ቀድሞ ለመከላከል በተሰራ ስራ በሰው ሕይወት ላይ ህልፈት እንዳይከሰት የተደረገ ቢሆንም በመፈናቀልና ተያያዥ ችግሮች ዜጎች መጎዳታቸውን የኮሚሽኑ ዋና ኮሚሽነር አባድር አብዳ ለቪኦኤ ገልጸዋል። በምዕራብ ሸዋ ዞን ውስጥ ኤጀሬ ወረዳን ጨምሮ በደቡብ ምዕራብ ሸዋ ፊንፊኔ ዙሪያ ልዩ ዞን በሰበታ ሐዋስ ምስራቅ ሸዋና አርሲ አካባቢ የተለያዩ ቀበሌዎችን አጥቅቷል። ይህ ጉዳት የደረሰበት ሰው በአጠቃላይ ወደ አስር ሺህ በላይ የሚሆን ነው። ይህንኑ ተከትሎ ከአንድ መቶ ስልሳ ሄክታር በላይ የሚሆን በአዝርት የተሸፈነ ማሳ በአዋሽ ወንዝ ተፋሰስ ሙላት ምክንያት ወድሟል። እነዚህ ሰዎች እንዲያገግሙም እየተሰራ ይገኛል ነው ያሉት ኮሚሽነር አባዲር በየዓመቱ የሚደርሱ አደጋዎችን ቀድሞ ለመከላከል ሙከራ በመደረጉ ሰዎችን ከአደጋ ቀጠና የማስወጣቱ የወንዙ ሙላት አደጋ የሚያደርስባቸው አካባቢ የመገንባትና ሌሎች የቅድመ ዝግጅት ስራዎች በመሰራታቸው አደጋውን ለመቀነስ ተሞክሯል ብለዋል። ኮሚሽነር አባድር ዋረኮ ከናንዱ ተሬኦል አማረኮ ሚዳ ከክረምቱ ወደፊት መርዘም ጋር ተያይዞ ይደርስ ይችላል ብለን የምንገምተው አደጋ ከዚህ ባሰ ነው የሚሆነው። ይህንን ለመከላከል በአደጋ አካባቢ የሚገኙ ሰዎችን የማስወጣት ስራና ችግሮችን የምንቀንስበትን መንገድ ለመስራት ኮሚቴ ከክልል አንስቶ እስከ ዞንና ወረዳዎች ተዋቅሮ በትኩረት እየተሰራ ይገኛል። የአዋሽ ተፋሰስ ከወንዙ ወጥቶ ማህበረሰቡ ላይ አደጋ እንዳያደርስ ከዚህ ቀደም የተለያዩ የግንባታ ስራዎች ሲከናወኑ ነበር። የተረፉ ቀዳዳዎችን በማየት ከመሰረቱ እንዲፈታ በትኩረት ይሰራል ብለን እየተንቀሳቀስን እንገኛለን ነው ያሉት ኮሚሽነር አባድር። እስካሁን በደረሰ የጎርፍ መጥለቅለቅ ከአንድ መቶ ስልሳ ሄክታር በላይ የእርሻ ማሳ በጎርፍ መውደሙን የተናገሩት ኮሚሽነር አባድር አብዳ ቀጣዩ መጪ ጊዜ የክረምት ዝናብ በስፋት የሚኖርበት ወቅት ስለሚሆን ሰዎችን ከአደጋ ቀጠና የማስወጣት ስራ በስፋት ለመስራት ኮሚቴ ተቋቁሞ እየተሰራ መሆኑን የኦሮሚያ አደጋ መከላከልና ዝግጁነት ኮሚሽን ዋና ኮሚሽነር አባድር አብዳ ለቪኦኤ ገልጸዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ